ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አባታችን ተገሎብናል። ንብረታችን ተዘርፈዋል። እኛ ከአንድ ሁለት ንብረት ሄደው ሱቃችን ተዘርፈዋል። መጋዘናችን ተዘርፈዋል። መኖሪያ ቤታችን እንዳለ ተዘርፈዋል። ከብቶቻችን ተወስዶ ቡናል። ሰፋናፉር የመጀመሪያ ወንድ ልጄ ነበር። የሞተበትን ምክንያት አላወቅኩም፣ ግን ፖሊስ ነው በጥይት የመተዋሉኝ። ሁሉም ነገር አልፎ በተረጋጋበት ነው ከሚሽን ዝቅ ብሎ ባለው ስፍራ ላይ የገደሉ። በአብይ ርዕስ ዘገባውን ይዘናል። በሲዳማ የውሳኔ ሕዝብ ቅስቀሳም ተጀምረዋል ቤታን በመምረጥ የሲዳማን ክልል እውን እናደርጋል። በመጽሔት የዚህንም ዘገባ ይዘናል። ክቡራትና ክቡራን አድማጮች እንደምናመሻችሁ የምናስተናግዳችሁ ሶሎሞን አባተና እኔም አሉላ ከበደነን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ግድያ የተጠረጠረ ሰው ዛሬ ቅድመ ምርመራ ፍርድ ቤት ቀርቧል። ፍርድ ቤቱ የተወሰኑ ቁጥር ያላቸው ምስክሮችን ተቀብሏል። ጉዳዩ እየታየ የሚገኘው በዝግ ችሎት መሆኑ ተገልጿል። መለስካቸው አማሀ ተጨማሪ አለው። የቀድሞውን የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንንን በመግደል የተጠረጠረው አስር አለቃ መሳፍንት ጥጋቡ ዛሬ በፌዴራሉ መጀመሪያ ደረጃ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ቀረበ። ችሎቱ የከሳሽ አቃቢ ሕግን ምስክሮች በቅድመ ምርመራ አድራጊ ፍርድ ቤት አሰራር መሰረት በዝግ ችሎት ሲሰማ ቆይቱን ምንጮች ለቪኦኤ አስታውቀዋል። በኢትዮጵያ ሕግ መሰረት በተለያዩ ምክንያቶች ምስክሮች ወደፊት ሊገኙ አይችሉም የሚል ግምት ሲኖር ፖሊስ ወይም አቃቤ ሕግ በዚህ አሰራር መሰረት መደበኛ ክስ ከመመስረቱ በፊት ምስክሮችን የሚያሰማበት ስርዓት መሆኑን አንድ የሕግ ባለሙያ ለቪኦኤ አብራርተዋል። በሌላ በኩል የቅርብ ምንጮች ለቪኦኤ እንዳስረዱት ፍርድ ቤቱ በነገ ዕለትም በዝግ ችሎት የምስክሮችን ቃል ሲሰማ እንደሚቆይ ታውቋል። ተጠርጣሪው በአሁኑ ወቅት በየትኛው ማረፊያ ቤት እንደሚገኝ የማይታወቅ ሲሆን አጃቢዎቹም መደበኛ የፖሊስ አባላት ወይም የማረሚያ ቤት ፖሊስ አባላት ሳይሆኑ የመከላከያ ሰራዊት መለያ ልብስ የለበሱ ወታደሮች ናቸው። አስር አለቃ መሳፍንት ጥጋቡ ሰኔ 15 ቀን 2011 ዓ ም ጄኔራል ሰዓረ መኮንንና በወቅቱ በመኖሪያ ቤታቸው አብረቸው እንደነበሩ የሚነገርላቸውን ሜጀር ጄነራል ገዛ ያበራን ገድሏቸዋል በሚል እንደተጠረጠረ አይዘነጋም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። መንግስታት ዜጎቻቸውን ለመሰለልና ምርጫዎችን በሚፈልጉት መንገድ ለመጠምዘዝ ኢንተርኔትን እንደሚጠቀሙ ተቀማጭነቱ ዩናይትድ ስቴትስ የሆነ የኢንተርኔት ነጻነት ተከታታይ ቡድን አስታወቀ። ፍሪደም ሃውስ የሚባለው ቡድን ባልደረባና ፍሪደም ኦን ደ ኔት 2019 የመረቡ ነጻነት በ2019 ዓመተ ምሕረት በሚል ርዕስ የወጣ ሪፖርት ተባባሪ ጸሐፊ የሆኑት አሊ ፈንክ ለቪኦኤ በሰጡት ቃል የዚህ ዓመት የድርጅታቸው ጥናት ርዕሶች ሁለት እንደነበሩና ምርጫዎችን ለማበላሸት መንግስታት የሚያደርጉት ጥረትና ዜጎቻቸውን የሚሰልሉበት መንገድ መሆናቸውን ገልጸዋል። ቀኝ ነጠቅ ፖለቲከኞችና መንግስታት ኢንተርኔትን የሚጠቀሙት ብዙውን ጊዜ የተሳሳቱ መረጃዎችን ለማሰራጨት መሆኑን ፈንክ አመልክተዋል። ፍሪደም ሃውስ የኢንተርኔትን መከታተል ከጀመረ አንስቶ ባለፉት አስር ዓመታት የነጻነቱ ሁኔታ እያሽቆለቆለ መምጣቱን ሪፖርተሩ ይናገራል። ኢትዮጵያ ግዙፍ ማሻሻል ካሳዩ ሀገሮች መካከል ብትመደብም ኢንተርኔት አሁንም ነጻ አለመሆኑ ተነግሯል። በሶማሊያ የደረሰውን የከፋ የጎርፍ አደጋ ተከትሎ የእርዳታ እጆች ወደ ሶማሊያ እየተዘረጉ መሆናቸውን ጠቅሳ የአሜሪካ ድምፅ አሊሳሽ ላይን ያጠናቀረችውን ዘገባ ኤደን ገረመው ይዛ አቅርባለች። ለአመታት በሶማሊያ ከደረሱት የጎርፍ አደጋዎች ግዙፍ የሆነውን የሰሞኑን የጎርፍ አደጋ ተከትሎ ከ300 ሺህ ሰዎች በላይ ቤት አልባ ሆነዋል። አንዳንድ የአገሪቱ ክፍሎች በተለይም በለት ወይን የተሰኘው ማዕከላዊ ሶማሊያ አካባቢ በአደጋው እጅጉን ተጎጥተዋል። እንደ ዓለም የምግብ ድርጅት ያሉ የእርዳታ ድርጅቶች ኃይል ሰጭና የተዘጋጁ ምግቦችን ለማከፋፈል በአፋጣኝ ሁኔታ እየተንቀሳቀሱ ነው። የተባበሩት መንግስታት ድርጅትም በአደጋው ተጎጂ ለሆኑ 20 ሺህ ሰዎች የአደጋ ጊዜ የሰብአዊ አቅርቦት ድጋፍ እየሰጠ ይገኛል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ቃል አቀባይ አንድሬ ማቼክ በቀን ሶስት ጊዜ በአስር በረራዎች 60 ሜትሪክ ቶን አቅርቦቶችን ለማጓጓዝ የጊዜ ቅድ እንደወጣ ተናግረዋል። ሰፊ ስፋት ያለው ስፍራ በጎርፍ ስለተጥለቀለቀ የአውሮፕላን ስምሪቱ በሚገኘው ለማረፍ በሚያስችል መሬት ልክ በእጅጉ ይወሰናል። ከአጋሮቻችን መረጃ እንደተረዳ ነው። ከመዲናይቱ ሞጋዲሹ 340 ኪሎ ሜትር ርቆ የሚገኘው በልት ወይኒ አካላይ ሰፈሮች በጎርፍ ተጥለቅልቀዋል። በመቶዎች የሚቆጠሩ ነዋሪዎችም በየቤታቸው ውስጥ በአጣብቅኝ ውስጥ ይገኛሉ። በሌላ በኩል የዓለም የጤና ድርጅት የጎርፍ አደጋውን ተከትሎ በጎርፉ የተጠቁ አካባቢዎች የኮሌራ መነሻ እየሆኑና የወባና የተቅማት ተዛማች ምልክቶችም እየታዩ መሆናቸውን ጠቅሷል። የመንግስታቱ ድርጅትም የጎርፉን አደጋ ተከትሎ በመጪው ሐምሌ ወር የድርቅ ስጋት እንደሚኖርም አሳስቧል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አመሰግናለሁ ኤደን። ከዚያው ከሶማሊያ በደረሰን ዜና ሶማሊያ ውስጥ ጽንፈኞችን መዋጋት በሚቻልባቸው መንገዶች ላይ ለመመካከር የዩናይትድ ስቴትስ ጦር የአፍሪካ ዕዝ አዛዥ ጄኔራል ስቲቨን ታውንሰንድ ዛሬ ሞቃዲሾ ገብተዋል። ለአፍሪካውያን አጋሮች ምስራቅ አፍሪካ ውስጥ ላሉ የዩናይትድ ስቴትስ ጥቅሞችና ለዩናይትድ ስቴትስም በአጠቃላይ ስጋት ናቸው በተባሉት እስላማዊ መንግስት ቡድንና የአልቃይዳ ክንፍ በሆነው አልሻባብ ላይ የተካሄደውን ወታደራዊ ዘመቻ ውጤት እንደሚገመግሙ ጀነራል ታውንሴንድ ተናግረዋል። ሽብርተኞች ያለምህረት እንደምናሳድዳቸው ሊያውቁ ይገባል ብለዋል። የአፍሪካ አዛዛዥ የምንወስዳቸው እርምጃዎች ሶማሊያን፣ አካባቢውንና ዩናይትድ ስቴትስን ደህንነታቸው ይበልጥ የተጠበቀ ያደረ ተደርጓቸዋል ሲሉም አክለዋል። ጀነራል ታውንሰንድ ከሶማሊያ ፕሬዚደንት ሞሐመድ አብዱላሂ ሞሐመድ ወይም ፋርማጆ እና ከሶማሊያ ጦር ጠቅላይ ኤታ ማጆር ሹም ጀነራል ሞሐመድ አሊ ባሪሴ ጋር የተነጋገሩ ሲሆን ሰባት መቶ ከሚሆኑ እዚያው ከሚገኙ የአሜሪካ ወታደሮች ጋርም ተወያይተዋል። የሰሜን ኮሪያ ለያዝ ነው እንደ አውሮፓውያኑ ሁለት ሺ አስራ ዘጠኝ መገባደጃ በሰጠችው የመጨረሻ ማስጠንቀቂያ በመግፋት የኒውክለር ቅመማ ፕሮግራሟን አስመልክቶ ከዩናይት ስቴትስ ጋር ጀምራው ከነበረው ድርድር እየራቀች መሆኑ ተዘገበ። ለዚህም ማሳያው በተለየ ፍጥነት ያለማቋረጥ የምታስወነጭፋቸው ሚሳይሎች ናቸው ተብሏል። ይሁንና ይህም ቢሆን ግን ፕሬዚዳንት ትራምፕ ለመጪው ዓመት 2020 የዩናይት ስቴትስ ፕሬዚዳንታዊ ምርጫ የያዙት የምረጡኝ ዘመቻ እየተጋጋለ በመጣበት በአሁኑ ወቅት የሰሜን ኮሪያውን መሪ ኪም ጆንግ ኡንን ወደ ድርድሩ ጠረጴዛ ለማምጣት ያቀረቡትን ጥሪና ያደረጓቸውን ውይይቶች ከአብይ የውጭ ፖሊሲ ስኬቶቻቸውን እንደ አንዱ አድርገው ከመናገር አላገዳቸውም። በዚህም ሳምንት በትራምፕ የምርጫ ዘመቻ የተላከ ኢሜይል ሰሜን ኮሪያን ከመጀመሪያው ዙር ያስተዳደራቸው ስምንት ከፍተኛ ክንውኖችና ታላላቅ ድሎች ዝርዝር አንዱ አድርጎ አስቀምጡታል። ለምርጫ ዘመቻቸው ገንዘብ ማሰባሰቢያ በትራምፕ በራሳቸው ተፈርሞ የተሰራቸው ኢሜይል ሰሜን ኮሪያን ከኒውክለር ነፃ ቀጠና ለማድረግ በፕሬዚዳንት ትራምፕ እውን የሆነ ጅምር አድርጎ ያቀርበዋል። ይሁንና የሰሜን ኮሪያ ጉዳይ አዋቂዎች ግን የፕሬዚዳንቱን አባባል ወዲያውኑ ውድቅ አድርገውታል ይህ ዜና በቀጥታ እየተላለፈላችሁ ያለው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው እስላማዊ መንግሥት ቡድን በአዲሱ መሪው ዙሪያ አባላቱ እየተሰባሰቡ መሆናቸውን የሚያሳዩ ፎቶግራፎችን እያሰራጨ ነው አባላቱና ተዋጊዎቹ ከአምስት የተለያዩ ክንፎች እየወጡ የታዩበትን ፎቶዎች አይሲስ በተከታታይ እያወጣ ሲሆን ተዋጊዎቹ ለአዲሱ መሪ አቡ ቁሬሺ ያላቸውን ተገዥነት ሲገልጹ መሆኑንም ከስለላ ምንጮች የወጡ ዘገባዎች ተናግረዋል። ይህ በእንዲህ እንዳለ በዩናይትድ ስቴትስ በቅርቡ የተገደለውን የእስላማዊ መንግስት ቡድን መስራች እና መሪም የነበረውን አቡባክር አልባግዳዲን ታላቅ እህት መያዛቸውን የቱርክ ባለስልጣናት አስታውቀዋል። የስድሳ አምስት ዓመቷ ራስሚያ አዋድ የተያዙት በቱርክ ኃይሎች ቁጥጥር ስር በምትገኘው አሌፖ ክፍለ ሀገር አዛዝ ከተማ ውስጥ መሆኑን የቱርክን ከፍተኛ ባለሥልጣናት የጠቀሱ የሬውተርስና የአሶሺየትድ ፕሬስ ዘገባዎች አመልክተዋል። ከራስሚያ አዋዴ ካበተ መረጃ ሊገኝ እንደሚችል ስማቸው ያልተጠቀሰ የቱርክ ባለሥልጣን ተናግረዋል። ለዜናው የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 እና በ13765 ኪሄርስ በ25 ሜትር ባንድ በ1240 ኪሄርስ በ31 ሜትር ባንድ በ9485 ኪሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 25 2012 ምሽት ፕሮግራማችን ነው። ክቡራትና ክቡራን አድማጮች በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይ በቀጥታ ልታዳምጡን ትችላላችሁ። በፌስቡክ ላይቭም አት ቪኦኤ አምሃሪክ እንደዚሁ በቀጥታ እንገኛለን። በምሽቱ የንግድና ምጣኔ ሀብት ክፍለ ጊዜ አዲስ መርካቶ የሚባለውን የኢንተርኔት ላይ ገበያ መስራች አቢ ስላሴን ይዘናል፣ እናነጋግራቸዋለን። በተጨማሪም በርከት ያሉ ሌሎች ዘገባዎችንም ይዘናል። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ነው የምናሻግራችሁ። በቅድሚያም የዕለቱን አብይ ርዕስ የምሽቱ አብይ ርዕስ እየተሰናዳ ነው። በኢትዮጵያ ሰሞኑን በተፈጠረው ሁከትና ጥቃት የተጎዱ ቤተሰቦች ምንም አይነት የፖለቲካ እውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ለቪኦኤ ተናግረዋል። ይህ ቅንብር እየተዘጋጀ ነው። እንደደረሰን እናቀርብላችኋለን። ወደ ሲዳማ የሪፈረንደም ወይም የውሳኔ ህዝብ ድምፅ እናልፋለን። በሲዳማ ለመጪው የክልል ምርጫ ውሳኔ ህዝብ ለማድረግ ቅስቀሳዎች እየተካሄዱ ናቸው። ዝርዝሩን ዮናታን ዘብዴዎስ ከሐዋሳ ይዟል። ለስዳማ ውሳኔ ህዝብ ቅስቀሳ ዛሬ በአዋሳ ከተማና በዞን ወርዳሽ ተጀምሯል። ሻፌታን በመምረጥ የሲዳማን ክልል እውን እናደርጋል። ሻፌታን መምረጥ ልማትንና አንድነትን መምረጥ ነው። መጪው ጊዜ ለሲዳማ ክልል ነዋሪዎች ብሩህ ነው። ሁሉም ያለ ልዩነት እኩል የሚቋደሱት ማዕድ የሆነውን ሻፌታን ይምረጡ። የስዳማ ዞን በክልልነት እንዲዋቀር የሚፈልገው ወገን ሻፈታ ይምረጥ ብሎ ቅስቀሳ በማካሄድ ላይ ሲሆን ቅስቀሳውን እየመራ ያለው የስዳማ ዞን መንግስት ነው። የስዳማ ዞን አስተዳዳሪ አቶ ደስታ ሌዳሞ መስቀል አደባባይ ወጣው ስዳማ ክልልነቱን የሚያረጋግጥበት ነው ያሉትን የሻፈታን ምልክት ይምረጡ ስሉ ቅስቀሳውን በይፋ አስጀምሯል። ቦጫ ሱቶኑ ወለጶቴ በራቲ ብራ ለሚና ሌዮን ያናፌ ቦሬ ሰማቴ ማላቲ ከሻፌታሆ ስዳሙ ቀላን ነው። የቅስቀሳ ፕሮግራም ከጥቅምት 25 እስከ 30 በይፋ የሚካሄደውን ፕሮግራም በማስመልከት ነው የቅስቀሳው ፕሮግራም በይፋ መከፈቱን አብስረዋል። በመጀመሪያ ደረጃ ሁለተኛ ደረጃ ያስተላለፉት መልእክት ምልክታችን ሻፌታ ነው፣ ሻፌታን ምረጡ የሚል መልእክት አስተላልፏል። በሶስተኛ ደረጃ ደግሞ ከጥቅምት ሀያ ስድስት እስከ ኢዳር ስድስት የመራጮች መዝገባ ይካሄዳል። ሁሉም መራጮች በነቂስ ወጥተው በመራጭነት እንዲመዘገቡ ጥሪ አቅርበዋል። ከዛን ውጭ ደግሞ ሲዳማ ብሔር በአቃፊነቱ ይታወቃል። ያን ባህሉን በጠበቀ መልኩ ቅስቀሳ ሲናካሄድ ከአሁኑ ሰዓት ጀምሮ ማለት ነው። ስለዚህ ቅስቀሳችንም በጣም በዲስፕሊን እና የስዳማን አቃፍነት ባህሉን እና እሴቶቹን በሚገልጽ መልኩ መሆን አለበት ብለው ጠቅለል አድርገው ያሰላልፉት መልእክት ስዳማ ወላቦ ቅስቀሳው ዛሬ ይጀመራል መባሉን ተከትሎም የሲዳማ በክልል የመደራጀት ጥያቄ ደግፈው አደባባይ ለወጡ የብሔረሰብ ክፍሎችም አስተዳዳሪው መልእክት አስተላልፈዋል። በአንጻሩ ደግሞ የምርጫ ጉዳይ እስከሆነ ዘንዳ ሁለት የተለያዩ ፍላጎት ያላቸው ቡድኖች የሚሳተፉበት መሰረታዊ ጉዳይ በመሆኑ ከደቡብ ክልል ጋር መቆየት እንፈልጋለን ለሚሉ ወገኖች የምርጫ ቦርድ የሰጠውን የጎጆ ምልክት ይዞ ለቅስቀሳም የወጣ አካል እስካሁን አልተስተዋለም። አቶ ደስታ ለክልሉ የመንግስት ቴሌቪዥን ጣቢያ ትናንት በሰጡት ቃል ከምርጫ ቦርድ ጋር በመቀናጀት ውሳኔ ህዝብ ለማስፈጸም በቂ ዝግጅት መደረጉን አስታውቀው ተጨማሪ የምርጫ ጣቢያ እንዲፈቀድ ለምርጫ ቦርድ ጥያቄ ማስገባታቸውን አሳውቀዋል። በተጨማሪ ለፍትህ ለጸጥታ አካላትና ለታዛቢዎች በውሳኔ ህዝብ ወቅት ላለባቸው ኃላፊነትና ግዴታዎች የግንዛብ ማስጨበጫ ስልጠና ዛሬ ተሰጥቷል። የአዋሳ ከተማ ከፍተኛ ፍርድ ቤት ዳኛና አሰልጣኝ የሆኑት አቶ መብራት መስፍን የተጣሉ ክልክላዎችን ተናግሯል። ድምፅ ከመስጠት በፊት ያሉት ከቅስቀሳ ጋር ተያይዞ ማየት ይቻላል። ለምሳሌ ሃይማኖታዊ ተቋማቶች ላይ ቅስቀሳ አለማድረግ፣ በመንግስት መስሪያ ቤቶች ቅስቀሳ አለማድረግ፣ በገበያ ውስጥ ከ500 ሜትር ክልል ውስጥ አለማድረግ፣ በትምህርት ቤት 500 ክልል ውስጥ ቅስቀሳ አለማድረግ እነዚህ እነዚህ ነገሮች የተከለከሉ ናቸው። የተለጠፉ ፖስተሮችን መቅደድ እነዚህ እነዚህ የመሳሰሉ ነገሮች የተከለከሉ ናቸውና እነዚህ የወንጀል ተግባራቶችን እንዳይፈጽሙ መከላከልና ከተጽዕኖ ምርመራዊ ማጣራት ሂደት ነው። ሁለተኛው በድምጽ መዝገባ ሂደት የሚፈጠሩ ናቸው። ለመመዝገብ ብቁ ያልሆነ ሰው እመዘገባለው በሚል የምርጫ ጣቢያ ላይ በመምጣት አተካራ የመፍጠር ሂደቶች ሊኖሩ ይችላሉ። በድምፅ መስጫ እለት ደግሞ ሰክሮ መምጣት፣ ጦር መሳሪያ ይዞ መምጣት የተከለከሉ ተግባራቶች ናቸው። የተለያዩ ምልክቶችን የዚህ የመወዳደሪያ ምልክቶችን ይዞ ወደ ምርጫ ክልል መግባት የተከለከሉ ተግባራቶች ናቸው እና ተግባራቶቹን እንዲያውቁና እነዚህ ተግባራቶች ተፈጽሞ ሲገኙ ደግሞ ምርመራ አካናውኖ ቀጥታ ለሕግ ፊት ግልጽ በሆነ ችሎት ውሳኔ የመሰጠት ተግባራቶች እንዲከናወኑ ነው እና በተለይ እያንዳንዱም ሰው የፖሊስ አባላትም አስቀድሞ የመከላከል ተግባር የሚፈጽም እንደመሆኑ መጠን ግንዛቤ መፍጠርን ስራም አስቀድሞ መስራት የሚጠበቅበትን ይሄንን የሚተላለፈውን ሰው አስቀድሞ የመገሰጽ የመምከር ር መወጣት ከወዲሁ እንዲያስችለው ለማድረግ ነው። የስልጠና የሰጠ ያለ ከሐዋሳ ከተማ ፖሊስ መምሪያ ምክትል ኮማንደር ደረሰ ቡሳሮ ደግሞ በሐዋሳ ከተማ የምርጫ ሂደቱ በሰላማዊ መንገድ እንዲከናወንና የጸጥታ ስጋት ለማስቀረት ቅንጅት መፍጠራቸውም ተናግሯል። በዚህ የምርጫ ቦርድ ካስቀመጠው ክልክላዎች የተለያየ ለወንጀል መነሻ ይሆናል ብለው ያስቀምጡትንም እኛም በአጽንኦት በቆራጥነት በታማኝነት ተቀብለን አባሎቻችን በዛው መልክ ነው ኢንፎርሜሽን ወይም ኦሪንቴሽን የሰጠ ነው። ነገ ለሚጀመረው የመራጮች ምዝገባ በምርጫ ቦርድ ስልጠና የወሰዱ 5500 የምርጫ አስፈጻሚዎች ወደ ተመደቡበት 1692 የምርጫ ጣቢያዎች ገብተዋል። እንደ ምርጫ ቦርዱ መርሃ ግብር ከሆነም ዛሬ የተጀመረው የምርጫ ቀስቀሳ ለተከታታይ አምስት ቀናት የሚቆይ ይሆናል። የሲዳማ ውሳኔ ህዝብም ህዳር አስር ይከናወናል ተብሎም ይጠበቃል። ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብዴዮስን ለዘገባው ዘገባው እናመሰግናለን። ቀደም ብለን ወደ አስተዋወቅ ናችሁ የዕለቱ አቢሬስ ነው የምናመረው። አድማጮች በኢትዮጵያ ሰሞኑን በተፈጠረው ሁከትና ጥቃት የተጎዱ ቤተሰቦች ምንም አይነት የፖለቲካ እውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናገሩ። ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ እንዳልተከታተሉ ገልጠው በእነሱ ላይ የደረሰው በሌሎች ላይ እንዳይደገም የህግ የበላይነትም እንዲረጋገጥ ጠይቀዋል። ጽዮን ግርማ ዝርዝሩን ይዛለች። ፋንታሁን ሀይሉ ከ14 ቀናት በፊት በኢትዮጵያ የተለያዩ ቦታዎች በተቀሰቀሰ ግጭትና ጥቃት ምክንያት ዶዶላ ከተማ ውስጥ ወላጅ አባቱን አቶ ሀይሉ አስማረን አቷል። የሟች ቤተሰቦችም ተፈናቅለው ዶዶላ ቤተ ክርስቲያን ውስጥ ይገኛሉ። የስድስት ልጆች አባት የሆኑት አቶ ሀይሉ ዶዶላ ውስጥ ከ አስራ ዘጠኝ ሰባ አመተ ምረት ጀምሮ ኖረው ስድስት ልጆች አፍርተዋል። ቤት ውስጥ ታመው በተኙበት ዱላና ስለ ታማ ነገር በያዙ ወጣቶች ጥቃት ደርሶባቸው ህይወታቸው እንዳለፈ ገልጾልናል። የምን በድንጋይ ቤታቸው ውስጥ በተኙበት ታርደው እጃቸው ተቆራርጦ አንገታቸው ታርዶና ሆዳቸው በቢላ ተቀዶ የተደረገ ድርጊቱ የአባታችን ደም የአባታችን ህይወት ይፋረድልን። ለኢትዮጵያ ለኢትዮጵያ ይህንን የአባታችን አሰቃቂ ግድያ ይሄ በቃ አንገት መታረድ እጃቸውን ተቆርጦ እጃቸውን እኮ ከአካላቸው አደለም የቀበርናቸው። አንድ እጃቸውን እኮ አተን እስካሁን አላገኘነውም እኮ ካለ አንድ ጊዜ ነው የቀበርናቸው አባታችን። ይህንን ፍርድ ለእግዚአብሔር እና ለኢትዮጵያ ህዝብ ይፈተናል። ፋንታሁን እንዲህ ያሉ ነገሮች ተመልሰው እንዳይከሰቱ ማድረግ የሚችለው መንግስት እንደሆነ ያምናል። የሰሞኑን ሁኔታ በማስመልከትም ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ ቤተ ክርስቲያን ውስጥ ተጠለለውና ሐዘን ላይ በመሆናቸው እንዳልሰሙ ገልጾ፣ ነገር ግን ከመንግስት መግለጫ ባሻገር የህግ የበላይነትን ማስከበር የዜጎችን ደህንነት ያረጋግጣል የሚል ሐሳብ አለው። ይህንን ነገር ማስተካከል የሚችለው መንግስት ነው። እኛውን አባታችን ተገሎብናል። ንብረታችን ተዘርፈዋል ሱቃችን ተዘርፈዋል። መጋዘናችን ተዘርፈዋል። መኖሪያ ቤታችን እንዳለ ተዘርፈዋል። ከብቶቻችን ተወስዶ ቡናል አማራና ክርስቲያን በሆናችን ነው። የሰው አገር ሰው ነን እና ይህንን መንግስት ካልደረሰልን በስተቀር ምንም ማድረግ አልችልም። ይህንን ከመንግስት ነው የምንጠብቀው። አሁን እንዲሆን ተደራጅተው ይጠእንትን እያሉ ነው። ያለ ምንም የተረጋጋ ነገር የለም እኛ ጋ የመንግስት የህግ የበላይነት ካልተከበረ በጣም አስቸጋሪ ጉዳይ ላይ ነው። ካለንበት ለመውጣት እግዚአብሔር እንግዲህ ያው የመንግስት መንግስት ካለ ያውጣል። እንግዲህ ምንም ማድረግ አንችልም። እስከ መቼ ነው ቤተ ክርስቲያን ተጠቅም የሚኖረው? እኛ እኮ ለሰው ረጂ ለሰው ረጂ የሆነች የሆነ ዛሬ ተረጂ የሆነ እኛ ለስንቱ እየረዳን ነበረ። ዛሬ ካለምንም በአንድ ቲሸርት ነው የወጣነው እ ካለምንም ስል ስለዚህ ፈጣሪ እንግዲህ ይበላል። ገለልተኛ የሆነ የጸጥታ አካል በሀገሪቱ ላይ ቢኖር መፍትሄ ይኖራልም ብሏል። ሰሞኑን በተለያየ ቦታ በተፈጠረው ጥቃትና ግጭት የደረሰው አደጋ አይነት ከአካባቢ አካባቢ ይለያያል። ያገኘነው መረጃ እንደሚያሳየውም በሁሉም ቦታዎች በሚደርሱት አደጋ ሕይወታቸው ያለፈው ከጉዳዩ ጋር ምንም ግንኙነት የሌላቸው መደበኛ ኑሯቸውን ሲኖሩ የቆዩ ዜጎች መሆናቸውን ነው። ቢቂላ ሲርና የተባለ የአስራ ስምንት ዓመት ወንድ ልጃቸው በዚሁ ግጭት በአምቦ በታጣቂዎች የተገደለባቸው እናት ወይዘሮ አበቡ ሰፈራ ከነበሯቸው አራት ልጆች አንዱ እንደነበር ይናገራሉ። ሰፋናፉር ዱበራ ዳስመታንገፋ ዱበራ ተንቀበ ከነር ዲራ ሰብቻንቀበ ማለም ቤ ከፖሊሲ ዱመቶ ጄሴ ደንካ ጥይት ይርኩት የመጀመሪያ ወንድ ልጄ ነበር። የተቀሩት ሶስቱ ሴቶች ናቸው። የሞተበት ምክንያት አላወቅኩም፣ ግን ፖሊስ ነው በጥይት የመተዋሉኝ። ሁሉም ነገር አልፎ በተረጋጋበት ነው። ከሚሽን ዝቅ ብሎ ባለው ስፍራ ላይ የገደሉት ልጃቸው በጥይት ከተመታ በኋላ ህይወቱ ስላላለፈ ወደ ሌላ ሆስፒታል ተወስዶ የነበረ ቢሆንም ነገር ግን አይናገርም ነበር። ጥይቱ በግንባሩ ገብቶ ከበስተ ኋላ ወጥቷል። ሐሙስ ቀን ከተመታ በኋላ የዚያን ቀን ሌሊት ሆስፒታል አድሮ አርብ ቀን ያረፈው ይላሉ። ስለ ልጃቸው ሲናገሩም አኒሞ ዱሩማኑ ሙጭቹ መነጅራችሳ እነን እኩባ አባን ቀቡ አባን ብረንጅሩ ወምቶ ማን ቀቡ ሱማታንገፋ በፊትም እርሱ ነበር የተለያየ ነገር እየሰራ የማያኖረን። እኔ ታማሚ ነኝ። አባቱም በሕይወት የሉ። እርሱ ነበር ታላቅ ኪራይ ቤት ውስጥ ያለ ነው። እሱንም ይኸው ገደሉት። መውደቂያ ናጥቼ እየተቸገርኩ ነው። እናቱ ወይዘሮ አበቧ እያይዘው አባቱ በ2006 ዓ.ም ነው ያረፉት። የተቀሩት ሌሎቹ ሴት ልጆቼ ደግሞ ራሳቸውን የቻሉ አይደሉም። ቢቂላ ሸንኮራ እየነገደ አንዳንድ ነገሮችንም እየሰራ ያኖረን ነበር። የወደፊቱን እንግዲህ እግዚአብሔር ያውቃል። እኔ ምን አውቃለሁ ይላሉ አሁን ስለ ኑሮ ምንም አላስብም። ምን እየሆነ እንዳለም አይገባኝም። ዞሮብናል። አንድ ያለኝን ወንድ ልጄ ናጥቼ ምን ኑሮ ነው? ዝም ብለው ምንም ያላደረገ ሕፃን ልጅ እየገደሉ ምንም ነገር ሳይኖር መሳሪያ መተኮስ መግደል ምን ማለት ነው? እንደዚህ አይነት ነገር አለ? ሲሉ ይጠይቃሉ። እህቱንም አነጋግረናት ነበር። እኔ ግን በጣም አዘን ተሰምቶኛል። ከዛ በቃ ለምን ዝም ብሎ እኛ ዘመዳችን ለምን ይሞታል ብለን እሱ አስተያየታችን ነው። ከዛ ደግሞ እንት ዝም ብሎ ነው ተመቱ። በቃ እሱ ደግሞ የኦሮሚያ ፖሊስ ነው መታ። ደሙ በጣም ነው ፈሰሰ። በቃ ግድያው ተጠንቶ ለምን እንደ ተመታ፣ ኦሮሞ ያለምንም ሰበብ ለምን ያልቃል? የኦሮሚያ ፖሊስስ ለምን ይመተዋል? ስትል ትጠይቃለች ሰሪንጋሪንለ ilmooshii seeraan kun uffattee guddi fakkii tareen gadheen garuu. ጥሩ ውሻ እንኳን ግልገሎቿን ተንከባክባ በስርዓት ታሳድጋለች። መጥፎ ውሻ ግን መልሳ ግልገሎቿን ትበላለች። ለምን ገደሉት? አባታችን ከሞተ በኋላ እርሱ ነው ከእናቴ ጋር የሚረዳን ትምህርቱን እየተከታተለ ማለት ነው። እኔም ሽንኩርት እየነገርኩ እናቴም ፊልተር ጠላ እየሸጠች ነው የምንኖረው። በአዲስ አበባ ዙሪያ ወለቴ በሚባል አካባቢ የፕሮቴስታንት ቤተ ክርስቲያን አገልጋይ ባለቤታቸው አቶ ኢሳያስ ጉደቶ እንደ የሚናገሩት ወይዘሮ መሰረት በርጋሱ በበኩላቸው፣ ባለቤቴ ከእግዚአብሔር አገልግሎት ውጭ ምንም በማያውቀው ጉዳይ ነው ህይወቱ ያለፈው ትላል። ስለ ፖለቲካ አቅም ወንገል አረበኛ ነው። ወንገላዊ ኢሳያስ ይባላል። كتلاتي لك تونز على ما نبرة فينا مزرتو فينا ترتو يتنا نبرة راسو على ليتلي بلون نبرة نبرة በኋላ ምሰውንም ሳይበላ እንግዲህ እንዳጋጣሚ የቤት ውስጥ ቢያንስ አንድ አርባ የሚያክሉ ይህ አይሱዝ ሞልቶ አኛ ሰፈር ገቡ። ቀጥታ ቤት ከብቶ ገቡ። ከዛ በኋላ ከገቡ በኋላ ዱላና ገጀራ ወጡ። ከዛ በኋላ ከራሱ በላይ ሲሆን እኔና ልጆችን አስመለጠ። ራሱ እንግዲህ ሞት በአሁኑ ሰዓትም ሁለቱ ልጆቿን ይዛ አርባ ምንጭ እንዳለች ትናገራለች። ጥቃቱ ሲፈጸም ግንባሯ ላይ በድንጋይ የተፈነከተችው የአምስት አመት ልጇ ስለ ሁኔታው እንደምትጎተጉታትም ትገልጻለች። ትልቁ ወራ ትልቋ ጠይቃለች። በጣም ታውቃለች። በገጀራ በዱላ መቱ ወደለ አባይን አቃት እናገደሉ እያለች በጣም ታውራለች። እኔ ምንም ለማለት ራሱ በጣም የደረሰኝ ጉዳት ከልብም በላይ ሆነ ማ ራሱ ይከብደኛል። ግን ይሄ አሁን በኋላ በብቆ ይሻላል። እንደ ሰውና ሰው ለማባላት ነው እንደ ተነሳ ወይ እንዴት ነው? መገለጫም እንኳን እስካሁን ምንም ነገር የለም ተደብቆ ራሱ ምንም መገለጫ የሰጠው የለም። እስካሁንም መገለጫም የሰጠ አይመስልኝም። አላየሁትም። ቲቪ መልሰጣ ሶስቱ በተለያየ ቦታ የሚገኙ ያነጋገርናቸው ቤተሰቦች የሚወዷቸውን የቤተሰባቸውን አባል እንዳጡ ይናገራሉ። ጠቅላይ ሚኒስትር አብይ የሰጡትን መግለጫም አላዳመጥንም ብለዋል ይህ የሆነው አላዳመጥንም ብለዋል። ይህ የሆነው እንዳይደገም ግን መንግስት ለዜጎቹ ህጋዊ ጥበቃን መስጠት አለበት ይላሉ። ሌላ ተመሳሳይ ግጭት ደርሶባቸዋል ተብሎ በሚታሰብባቸው ቦታዎች ስልክ እየደወልን ለመጠየቅ ሞክረን ነበር። ወደ አርሲ ሮቢ ደውዬ ነበር። አንድ ወጣት አገኘሁ። በወቅቱ በቡድን የተከፋፈለ ጸብ መሰል ነገር ግጭት አልተከሰተም። ሰውም አልተጎዳም። ምክንያቱም ህዝቡ እርስ በርሱ አበረደው ብሎናል። ግጭቱ ሰላማዊ ሰልፍ ነው በአስራ አንድ ሰላማዊ ሰልፍ ነው የተወጣው እና ያ ሰላማዊ ሰልፍ ደግሞ ያው ከዝቦቹ ካለፉ በኋላ በሀገር ሽማግሌና በከተማው ወጣት በህዝቡ አማካኝነት የታሰሩ ሰዎችን ነበሩ ጥቂት እነሱም ተፈተዋል። እነዛ ሰዎችም ተፈቱ። ህዝቡም እርስ በርስ እኛ የምንጣላ ሰዎች አይደለንም፣ ቤተ ክርስቲያን የምናቃጥል ሰዎች አይደለንም እና ስለዚህ እኛ አብረ መኖር ስላለብን በሚል ህዝቡ ተላቅሶ ነው የታረቀው። ፍርቀ ሰላም ወርዷል። ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በሰጡት መግለጫ ሟቾችን በብሔር በጾታና በሃይማኖት ለይተው በዝርዝር መናገራቸው ይታወሳል። ይህ የተደረገበትን ምክንያት ሲገልጹም በአንድ አገር ውስጥ አንድ እሳት ሲነሳ አንዱን አቃጥሎ አንዱን ትቶ እንደማያልፍና እንዲያለ አደጋ ሲከሰት ሁሉንም የህብረተሰብ ክፍል እንደሚነካ መናገራቸው ይታወሳል። አመሰግናለሁ ጽዮን ለዘገባው። ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ ኢትዮጵያ ውስጥ በተፈጠረው ሁከት በቤተ ክርስቲያንና በምዕመናኗ ላይ ይቅርታ በምዕመናኗ ላይ በደረሰው ጉዳት ማዘናቸውንና እግዚር ያጥናችሁ ማለታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስታውቃለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ መጋቤ ሰላም ቀሲስ ሰሎሞን ቶርቻ ለቪኦኤ የሚከተለውን ብለዋል። ሮማን ካቶሊክ ፖፕ በኢትዮጵያ ቤተ ክርስቲያን ላይ በተለይ ደግሞ በሀገራችን ላይ በደረሰው የክርስቲያኖች ሞትና እልቂት የተሰማቸውን ሀዘን በጥልቀት በቴሌቪዥን መግለጫ ሰጥተዋል። እንዲሁም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገጠማቸውን ሀዘን ከልብ የሆነ ሀዘን ለቅዱስነታቸውም ገልጸዋል። የጉዳዩንም አሳሳቢነት ዓለም እንዲያወግዘው እና በማንኛውም መልክ ከቤተ ክርስቲያኒቷ ጎን እንደሚቆሙ የሮማን ካቶሊክ ፖፕ የጉዳዩን አሳሳቢነት ገልጸው አውጀዋል። ይህ ብቻ አይደለም እሺ በሀገር ውስጥም የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ብርሃነ ኢየሱስም በኢትዮጵያ እንዲሁ ለቅዱስነታቸው በክርስቲያኖችና ና በቤተ ክርስቲያናት ላይ የሚደርሰውን ግፍ እንዲሁ እሳቸውም የገለጹበት አለ። ሌላም እንደዚሁ ከኢስተርን ኦርቶዶክስ ቤተ ክርስቲያንም ሌሎችም ቤተ እምነቶች በሀገሪቷ ላይ የደረሰውን ጥፋትና የክርስቲያኖችን እልቀት እልቂት አጽንኦት ሰጥተው እንደሚያወግዙ ገልጸዋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እና ቅዱስ ፓትሪኩ እንግዲህ፣ ቀሲስ ሰለሞን፣ በእርግጥ የክርስትና እምነት ተከታዮች የኦርቶዶክስ የክርስትና እምነት ተከታዮች ህይወታቸው እንዳለፈ ተገልጿል። በዚያውም ደግሞ የእስልምና እምነት ተከታዮችም እንዲሁ ህይወታቸው አልፏል እና እንዲህ ያሉ መግለጫዎች በሚሰጡበት ጊዜ የአንድን ማህበረሰብ ወይም የአንድን እምነት ተከታይ ብቻ የመነጠል ነገር ሌላ ተጨማሪ መራራቆችን አያመጡም? ይሄንን እንዴት ያዩታል? እንግዲህ ማንኛውም ሰው የግድ ክርስቲያን በመሆኑ ብቻ አይደለም። ከቤተ ሙስሊሞቹም የሞቱ አሉ። ይሄ ምንድን ነው? ማንኛውም የሰው ልጅ ክርስቲያን ስለሆነ ወይም ሙስሊም ስለሆነ አይደለም። ነገር ግን የተለየበት ሁኔታ አለ። የተደረሰውን ጥፋት ስናይ እኛ ማንኛውም እንደ ቤተ እምነት፣ እንደ አንድ የሃይማኖት አባት ትኛውም ሰው እንዲጎዳ የሰው ልጅ በህይወትም ቢኖር እንጂ እንዲጠፋ አይደለም። የእምነት አስተምሮና የእምነት መልዕክት መሰረታዊ የእምነት መልዕክት የሆነ ሆነው ግን ክርስቲያኖች ላይ የደረሰውን ጥቃት የሮማው ፖቱም ሆኖ ዓለም አቀፍ የክርስትና እምነት ተከታዮች ይህንን ጉዳይ ሲያወግዙና ሲኮንኑ ለአንድ እምነት ብቻ አይደለም፣ የሰው ዘር ይሄ እልቂት አሳሳቢ ነው የሚለውን ነገር ነው አጽንኦት የሰጡት። ግን እንደ ክርስቲያን ኮሚኒቲው ደግሞ አጋርነታቸውን፣ አይዟችሁ፣ ከጎናችሁ ነን፣ በርቱ የሚል የማጽነኛ ቃል ነው ያስተላለፉት እንጂ ሌላ መልክ የሚያስሰጠው ነገር አይደለም። የሰው ልጅ በሙሉ በሕይወት እንዲኖር እንዲጠበቅ ክርስቲያን ስለሆነ ብቻ አይደለም። ግን እየደረሰ ያለውን ጥፋትና ጉዳት እኛንም ያሳስበናል። ልትጠነክሩ ልትበረቱ ይገባል። ሀዘኑ የእናንተ ብቻ አይደለም፣ የእኛም ሀዘን ነው የሚል መልእክት ነው ያለ። አሁን ግን ያለው ሁኔታ ምን ይመስላል? እንደው አያይዘው ዛሬ ያለውን ምን ይመስላል? በአካባቢው ላይ ከጠቅላይ ሚኒስትሩ ከሰጡት መግለጫ በኋላ አንጻራዊ ሰላም አለ ያው አስተማማኝ ነው የሚል ነገር ሙሉ በሙሉ ባይወሰድም ሁኔታዎች መረጋጋታቸውና ወደ መደበኛ ሁኔታቸው የመምጣቱ ሁኔታ ከትላንት ዛሬ አንጻራዊ ነገር ስናይ የተሻለ ነገር አለ። ግን እስከ ዘላቂ ነው ወይ የሚለው ነገር አሁንም መልስ የሚያሻው ጉዳይ ነው። ተጠናክሮ ሊሰራ ይገባል። በመንግስትም በኩል በኅብረተሰቡም በኩል በሃይማኖት አባቶችም በኩል በእያንዳንዱ ዜጋ በኩል ሰላሙን በመጠበቅ ረገድ ስራዎች ይጠብቃሉ። እንዲህ አይነት ነገሮች አንዳንዴ ብልጭ ይሉና ድርግም ይላሉ። አሁን ተረጋጋ ስንል ደግሞ ምክንያቱ ባልታወቀ ሁኔታ ከስድስት ወር ከዓመት በኋላ ከአራት ወር በኋላ ተመልሶ የሚያገረሽበት ሁኔታ አለ እና ስር የሰደደ ዘላቂ ስራ መሰራት አለበት። ለአሁኑ ግን ላለው የተወሰነ መረጋጋቶች አንጻራዊ ነገሮች አሉ። በጣም አመሰግናለሁ ቀሴ ሰለሞን ቶልቻ ለሰጡ ማብራሪያ ግዜር ስጥል ጽዮንን በድጋሚ ለዚህም ዘገባዋ እናመሰግናለን። አድማጮች አሁን ዜና እረፍት። በኢትዮጵያ ጎጂ ልማዳዊ አድራጎቶችን ለማስቀረት ጥረት ሲያደርጉ የኖሩት ዶክተር ቦጋለች ገብረ አረፉ። የሴት ልጅ ግርዛትን የመሳሰሉ ጎጂ ልማዳዊ አድራጎቶች ለማስቀረትና የእናቶችና ሕፃናትን ሞትም ለመቀነስ ከፍተኛ አስተዋጽኦ እንዳበረከቱ የሚነገርላቸው ዶክተር ቦጋለች ዩናይትድ ስቴትስ ውስጥ ሕክምና ሲከታተሉ ነበር። ትናንት ሌሊቱን ያረፉት የዶክተር ቦጋለች ገብሬ አስከሬን ከሶስት ቀናት በኋላ ኢትዮጵያ እንደሚገባና ስርዓተ ቀብራቸውም በትውልድ አካባቢያቸው እንደሚፈጸም የካምባታና ጠምባሮ ዞን አስተዳደር ለአሜሪካ ድምፅ አስታውቋል። ዮናታን ዘብዴዎስ ከአዋሳ ተጨማሪ ዘገባ አድርሶናል። በኢትዮጵያ የሴት ልጅ ግርዛትን ለማስቀረት ከፍተኛ አስተዋጽኦ ያበረከቱት ዶክተር ቦጋለች ገብሬ ባጋጠማቸው ህመም ከዚያ ዓለም በሞት ተለይቷል። ዶክተር ቦጋለች በአሜሪካን ሀገር በሕክምና ስረዱ ቆይተው ትላንት ሌሊት ህይወታቸው ማለፍ ነው። ጉዳያቸውን ሲከታተሉ የነበሩት የካምባታና ጣምባሮ ዞን የመንግስት ቃል አቀባይ አቶ ዘላለም ደስታ ለቪኦኤ በስልክ ተናገሩት። ዶክተር ቦጋለች ሴትነትን ከፍ ለማድረግ በሰሯቸው ስራዎች የሴት ልጅ ግርዛትን ለማስቀረት በአከናወናቸው ተግባራትና በአካባቢ ጥበቃ እንዲሁም የሴቶችን አቅም በማጎልበት ረገድም ከፍተኛ ሚና ተጫውተዋልም ብሏል። ፓርቲ ጌዲማ የሚባል ተቋም አቋቁመው ግብስና ዲጂታል አቋቁመው የሴቶችን ግርዛትን ለማስቀረት በጣም ብዙ ስራ ሰርተዋል። ሌላው የእናቶችና ህፃናት ሞትን ለማስቀረት የእናቶችና ህጻናት ሆስፒታል አስገንብተው ማቴሪያሎችን ሁሉ አሟልተው ሐኪሞችን ሁሉ ቀጥረው ያሰሩ ነበር። ሌላው የአካባቢ ጥበቃና አረንጓዴ ልማትም ሰርተዋል። የአንበልቾ ተራራን በዛፎች ለመሸፈን ችግኞችን አስተክለዋል። የሙያ ያላቸው ሰዎች በአካባቢው የተገፉ ሰዎችን አንድ ላይ በማሰባሰብ የመስሪያ ቦታ በመስጠት በማመቻቸት ገበያ ትስስር በመፍጠር ስራቸውን የተሻለ በተይቻል ገበያ እንዲኖራቸው አድርገዋል። ሌላው የምንጮችን በማጎልበት ውሀ ለህብረተሰቡ ውሀ ተጠቃሚ የሚሆንበትን መንገድ አመቻችተዋል። ሌላው ደግሞ ሴቶችን የተለያዩ ስልጠና በመስጠት የራሳቸውን ገቢ የሚፈጥሩበትን መንገድ አመቻችተዋል። መልካም ዶክተር ቦጋለች ብዙ ሰርተው ሳለ፣ ስለዚህ የሚደረግላቸውም የሽኝት ስርዓት የእሳቸውን አስተዋጽኦ የሚመጥን ይሆናል ብለን እናስባለን። የከምባታ ጠምባሮ ዞን በቅርቡ የመሳላ አዋርድ የሚል ሽልማት ፕሮግራም አዘጋጅቶ ነበረ። እዛ ሽልማት ላይ አንዱ ተሸላሚ እሳቸው ነበሩ። ነገር ግን በህመም ምክንያት መጥተው ሽልማታቸውን መቀበል አልቻሉም ነበር። ከዛም ለህክምና ነው ወደ አሜሪካ ሄዱት። እዛ በህክምና እንግዲህ ሲረዱ ቆይተው ነው ትናንትና እልፈተ ህይወታቸው የተሰማው። ዙባቤ ስቴዲየም ላይ የአስክሬን የመሸኘትና እና የመሰናበት ፕሮግራም ይኖራል። ከዛም በኋላ በትውልድ መንደራ የገብር ስሰት ይፈጠል። ዶክተር ቦጋለች በሀገር ውስጥም ሆነ በውጭ ላበረከቷቸው አስተዋጽዎች ብሔራዊና ዓለም አቀፍ ሽልማቶችን ያገኙ እውቅ ሰው ነበሩ ብሏል። ከሽልማቶችም ውስጥ በአፍሪካ ሴቶችና ህፃናት ላይ የሚፈጸመውን ጥቃት ለማስቀረት በፈጸሙት ተግባር በተለይ በ2007 ዓመተ ምህረት ያገኙት ላሪሳ አዋርድ የተሰኘ ሽልማት ተጠቃሽ ነው። ዶክተር ቦጋለች በጠቅላይ ሚኒስትር አብይ አህመድ አቅራቢነት ተመርጠው የእርቅና የሰላም ኮሚሽን አባል ሆነው ሲያገለግሉም ነበር። ዶክተር ቦጋለች ገብሬ በ2008 ዓመተ ምህረት የአመቱ የበጎ ሰው ተሸላሚ የነበረው ሲሆን የዶክተር ቦጋለችን ገብሬ የህይወት ታሪክ በሚቀጥሉት ፕሮግራማችን ሰፋ ያለ ጥንቅር ይዘን የምንመለስ ይሆናል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁኝ። ዮናታን ለዘገባው። ክቡራትና ክቡራን አድማጮች በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በአሃዱ ራዲዮ 94.3 እንደዚሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ በቀጥታ ልታዳምጡን ትችላላችሁ። የምሽቱ አየር ስርጭት ፕሮዲውሰር ብርሃን አይሉ ነች። ቴክኒሻኑ ኦድሬስ ሬጅስ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። ዋና አዘጋጅ ትዝታ ብላቸው እያስተናገድናችሁ ያለ ነው። ሰሎሞን አባትና አሉላ ከበደ ነን። እስከ ምሽቱ አራት ሰዓት ዝግጅታችን ይቀጥላል። አብራችሁን ቆዩ። ወደ አፋርና ኢሳ ጉዳይ የሚወስደን ነው ተከታዩ። በሶማሌ ክልል የሲቲ ዞን የአገር ሽማግሌዎችና አመራሮች ባለፈው ሳምንት የሰላም ሚኒስቴር ባዘጋጀው የአፋርና ሶማሌ የሕዝብ ለሕዝብ መድረክ ሶማሌዎች ተሳታፊ አልነበርንም ሲሉ ከሰሱ። የሶማሌ ነዋሪዎች በሚበዙባትና በአፋር ክልል ስር በምትገኘው አወዛጋቢዋ የአዳይቱ ወይም ገዳማይቱ ከተማ ላይ በተዘጋጀው በዚህ መድረክ የፖለቲካ አመራሮችም የኢሳ ጎሳ ውጋዝም ሆነ የአገር ሽማግሌዎች ተሳታፊ አልነበሩም። በተቃራኒው በዕለቱ በርካታ ኢሳ ሶማሌዎች ከተማዋን ለቀው እንዲወጡ መደረጋቸውንና የተወሰኑትም ታስረው እንደነበር ይናገራሉ። የሰላም ሚኒስትር ግን መድረኩ በሁለቱ ክልሎች መካከል ሳይሆን አፋር ክልል ውስጥ ባሉ አፋሮችና ኢሳዎች መካከል የተዘጋጀ ነው ይላል። የጉባኤው የተካሄደባት የአዳይቱ ከተማ አፋርና ሶማሌ ክልል በይገባኛል ከሚወዛገቡባቸው ሶስቱ ቀበሌዎች አንዷ መሆኗም ይታወቃል። አዲስ ቸኮል ዝርዝሩን ይዟል። የኢትዮጵያ ቴሌቪዥን ባለፈው ሳምንት በአፋር ክልል የሚሌ ወረዳ አዳይቱ ከተማ በሶማሌና አፋር ነዋሪዎች መካከል ለሶስት ቀናት የሰላም ኮንፈረንስ መካሄዱንና በኮንፈረንሱ መጠናቀቂያም በከተማ የአዳሪ ትምህርት ቤት የመሰረት ድንጋይ በክልሉ ርዕሰ መስተዳድር አቶ አወል አርባ መቀመጡን ዘግቦ ነበር። ሆኖም የሶማሌ ክልል ኢሳ ጎሳ ሀገር ሽማግሌዎች የኦጋዛይ ምክር ቤቱ አፈ ጉባኤና የሲቲ ዞን አመራሮች ስለ ሰላም ኮንፈረንሱ የሰማነው ነገር የለም ብለዋል። መግለጫ ከሰጡት የኢሳ ጎሳ ሀገር ሽማግሌዎች መካከል አቶ መሐመድ አብዱላሂ እንዲህ ይላሉ። 8 አደይቱ የተፈጸመው ፍጹም ኢህገ መንግስታዊና አፈና ነበር። እዛ አካባቢ ያሉት የሱማሌ የኢሳ ብሄረሰብ አካላትን ያገለለ ከሌላው የአፋር ወረዳ በመኪና የተጫኑ በመከላከያ ሰራዊት ጥበቃ ስር ሆኖ አደይቱ ላይ ኮንፈረንስ የሶማሌ ኢሳና የአፋር እንዳደረጉ ተቆጥሮ ሜዲያም ይሄ ሀሰተኛ ስታች የዘገበበት ዘገባ በጣም ውሸትና ያልተፈጸመ መሆኑን በዚህ ለመግለጽ እንወዳለን። የዛን ጊዜ ስብሰባው በሚካሄድበት ጊዜ አደይቱ ነዋሪ የሆኑት የሶማሌ ብሔረሰብ አባሎች እየተደበደቡ ጥርሳቸው እየረገፈ እየታሰሩ ከከተማው የወጡ ውጭ አካል አይነበሩ ግን የተዘገበው ዞች አዋቂዎች፣ ሽማግሌዎች ተስማምተው የሰላም ኮንፈረንስ አድርገው ይህን ኮንፈረንስ ፈጽመዋል ነው የሚለው። ለዚህ ድርጊት ፈጻሚዎች ማንም ይሁን ማንም ሶስት ነገሮች ናቸው። አንደኛው የሰላም ሚኒስትር ይህንን ያስተባበረው፣ ሁለተኛው የመከላከያ ሰራዊት የምስራቅ እዝ አዋሽ አካባቢ ያሉት መካከለኛና ከፍተኛ መኮንኖች አስፈጻሚ የነበሩበት፣ የአፋር መንግስት ይሄንን ክልል ይሄንን አካባቢ በኃይል ወስዳለሁ በሚል አንጻር የተስማሙበት ነበር። ይሄ በፍጹም ህገ መንግስታዊ ነው፤ እናወግዘዋለን። የሲቲዞን ፖለቲካ ዘርፍ ኃላፊ አቶ አብዱ ረሽድ ሰመሬም የሶማሌ ክልልም ሆነ ከአፋር ክልል ጋር የሚጎራበተው የሲቲዞን አመራሮች ስለ መድረኩ የሚያውቁት ነገር እንደሌለና በአካሄዱም ላይ ቅሬታ እንዳላቸው ለቪ አስታውቀዋል። ሁለቱ ክልል አንድ ላይ የሚያካሄዱት ኮንፍረንስ ነበር የምንጠብቀው በመከላከያና በፌደራል ፖሊስ ሀይል ታጅበው መጥተው በሀይል ነው ስብስ ኮንፈረንስ ያካሄዱት። ታሰሩ፣ ተደበደቡ፣ ተቀጠቀጡ፣ ተፈናቅሏል። ሰው ከከተማ የሊሳቤርስ ማለት ነው። በዚህ መልኩ ነው የተካሄደው እና ያ ሀይል መጠቀሙ ግራ አጋብቶናል። አሁንም መልሰው ከዛ ስህተት አልተማረም መንግስት። እንዴት እንደሆነ አላቅም። ሙሉ በሙሉ የመንግስት አካል ነው ባልልም፣ በእኛ በኩል ህብረተሰብ አልተሳተፈም። የሀገር ሽማግሎች አልተሳተፍም። በእኛ በኩል የሱማሌ ክልል አካላትም አልተሳተፍም። እንደውም ስብሰባ እእኛ በእኛ በኩል ስለሆነችው ብለን እናወግዛለን። ሆኖም በሰላም ሚኒስትር የግጭት ዘላቂ መፍትሄ ትግበራ ዳይሬክተር የሆኑት አቶ ግርማቸሩ መድረኩ በአፋር ክልል ውስጥ በሚኖሩ ሶማሌዎችና አፋሮች መካከል እንጂ በሶማሌ ክልልና በአፋር ክልል ነዋሪዎች መካከል የተካሄደ መድረክ አልነበረም ይላሉ። ያዘጋጀው የአፋር ክልል ነው ራሱ የአፋር ክልል እና ያዘጋጀው የተካሄደውም ደግሞ እዛ ባሉ እዛው በክልል ውስጥ ባሉ የኢሳ ጎሳዎች እና እዛ ያሉ ደግሞ የአፋር ማህበረሰቦች መካከል የማህበረሰብ የውይይት ኮንፈረንስ ነው፣ የሰላም ኮንፈረንስ ነው እንጂ በሶማሌ ክልልና በአፋር ክልል መካከል የተደረገ። ስለዚህ ምናልባት ዜናውም እኔ በግሌ አልሰማሁትም። የህዝብ ለህዝብ መድረኩን ዜና የሰራው የኢትዮጵያ ቴሌቪዥን ሪፖርት ግን በመድረኩ የሁለቱም ጎሳዎች የሀገር ሽማግሌዎችና የጎሳ መሪዎች የተሳተፉበት መሆኑን የሚገልጽ ነበር። አፋር ክልል ሚሌ ወረዳ አዳዊቱ ቀበሌ የተካሄደው የሰላም ኮንፈረንስ ሁለቱ ወንድማማች ህዝቦች የሀገር ሽማግሌዎች፣ ጎሳ መሪዎችና በፌዴራል እንዲሁም በክልል መንግስት የተካሄደና በእርቅ የተጠናቀቀ ነው። የሲቲዞን ፖለቲካ ዘርፍ ኃላፊ የሆኑት አቶ አብዱረሽድ ተመሬ ኮንፈረንሱ በሚካሄድበት ዕለት ሶማሌዎች የጉባኤው ተሳታፊ ከመሆን ይልቅ በተቃራኒው ከከተማ እንዲወጡ መደረጋቸውንና ከስልሳ በላይ የሚሆኑ ሌሎች ነዋሪዎች ደግሞ መታሰራቸውን ለቪዮ አስታውቀዋል። ተሳታፊዎችን የመለመለው እና መድረኩንም ያዘጋጀው አፋር ክልል ነው ያሉት የሰላም ሚኒስትር አመራሩ አቶ ግርማቸሩ፣ እያንዳንዱ ተሳታፊ ይሄ ሶማሌ ነው የአፋር ነው ማለት እንደማይችሉ ገልጸው፣ ሆኖም በእለቱ እስርና ሶማሌዎችን ማባረር ተከስቷል የሚለውን እንደማይቀበሉት ይናገራሉ። ይሄ ውሸትም እዛው መድረክ ላይ እኛም ኦፕኒንግ እንትኑ ላይ ነበረን። መከላከያም በአካባቢው አለ። ያው የአፋር ልዩ ኃይል የአፋር ፖሊስ ወደዛ አካባቢ በተለይ ከግጭቱ በኋላ የማይቀባበት ሁኔታ ስለነበረ መከላከያ ነበር። ከዛ ውጭ ግን በለቱ የታሰረ የለም። ከሁለቱም ተወካዮች እኛ መድረኩ ላይ አይተናል። ከሶማሌ ተወካዮች የራሳቸው ባህላዊ ልብስ ለብሰው እዛው መድረክ ላይ ሀሳብም ሲሰጡ፣ ሲወያዩ አይተናል። ሶማሌዎቹን በሶማሌ ቀበሌ ባህዳዊቱ ከተማ ማለት ነው ያሉትን ሰዎች የመለመለው የዛው አመራር ነው። የራሳቸው አጠቃላይ አዳራሹም ቦታውም የተካሄደውም እዛ አዳዊቱ ከተማ ላይ ነው። ሰዎቹም የመለመሉት ከዛው ነው። የአፋሮቹ ደግሞ የአፋር አመራሮች አመጡ። ሁለቱም እንደውም ጎን ለጎን ተቀምጠው ነው በጋራ እኛ ቪዲዮ አለን በተቀረጸበት። ከዛ ውጭ ግን እያንዳንዱ ሰው ሰው በሰው ይሄ አፋር ነው ይሄ የሶማሌ ነው የምናውቅበት መንገድ የለም። በድርጊቱ ላይ በሀገር ሽማግሌዎች ወቀሳ የቀረበባቸውን የፌዴራል ፖሊስና የመከላከያ ሰራዊትን ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ፣ አዲስ ቸኮል ለዘገባው። የተከበራችሁ አድማጮች ዝግጅታችን እስከ አራት ሰዓት ይቀጥላል። አብራችሁን ቆዩ። ተከታዩ ዘገባ ወደ አማራ ባህር ዳር ይወስደናል። የአማራን ክልል ገዢ ፓርቲ አዴፓንና ተቃዋሚውን አብንን ጨምሮ አምስት የአማራ የፖለቲካ ፓርቲዎች በጋራ ለመስራት መስማማታቸው ሰሞኑን ተዘግቧል። በዚሁ ስምምነት ዙሪያ የወሎና የባህር ዳር ዩኒቨርሲቲዎች ምሁራን ለአሜሪካ ድምፅ አስተያየቶቻቸውን ሰጥተዋል። መስፍን አራጌ ዝርዝሩን ይዟል። በወሎ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል መምህር የሆኑት ሰብሰብ ሀዲስ ሰሞኑን በአማራ ክልል የሚገኙ የፖለቲካ ድርጅቶች በጋራ ለመስራት የደረሱበትን ስምምነት አድንቀዋል። በጠላትነት የመፈራረጅ ታሪክ ተሽሮ ለአንድነት መሰረት የተጣለበት ሲሉም ይገልጹታል። እስከዛሬ ባለው ሁኔታ ስናይ በተራራቀና አንዳንድ ጊዜም ባልተናበበ መንገድ፣ አለፍ ሲል ደግሞ በሚገፋፋ መንገድ በክልሉ ውስጥ ሲንቀሳቀሱ እንደነበረም እናስታውሰው ነው የሰሞኑ አምስት የሚሆኑ የአማራን ህዝብ እንወክላለን የሚሉ ፓርቲዎች በጋራ ተናበን የጋራ ራዕይ ሰንቀን እንታገላለን ብለው ሰሞኑን ያካሄዱትን ውይይት እንደ ማንኛውም ሰው ተከታትያለሁ። በዜና ከሰማሁት ከደረሱበት ስምምነታቸው የተረዳሁት ነገር የአማራ ሕዝብ ተበድይባቸዋሉ የሚሉ ጥያቄዎችን አንስተው ለመመለስ ሁሉም በጠረጴዛ ላይ ያስቀመጡ ፓርቲዎች ናቸው። ስለዚህ የፓርቲዎቹ መሰረታዊ የመታገያ ጥያቄዎች ተመሳሳይነትና አንድ አይነትነት እንደሆነ እናያለን። አሁን ያደረጉትን ውይይት ደግሞ ስንመለከተው ህዝብ አንድነቱ ከዛሬ ያጣነው ሰላም እንዲመለስ በጋራ እነዚህ ሁሉ ኃይሎች መስራት የሚችሉበትን መንገድና መርህ ነው ያስቀምጡት ብዬ ያምናል። የአማራ ህዝብን በየእለቱ አጀንዳ የሚፈጥሩ አካላትን ወደ ጎን ትቶ ጀኒውንና ሀቀኛ የህዝብ ፍላጎት ያላቸው አካላት ወደፊት መጥተው ህዝባቸው መምራት ማታገል እንዲችሉ እድል የሚሰጥ ውይይት እንዳደረጉ እረዳለሁ። አንድ መነሻ አንድ መድረሻ ያላቸው የፖለቲካ ቡድኖች መንገዳቸው እየተለያየበት ምክንያት ምን ይሆን? በባህርዳር ዩኒቨርሲቲ የህግ መምህሩ መሐመድ ዳውድ የሚሉት አላቸው። መንገዳቸው ሊለያይ የቻለበት ምክንያት ያው የተለያየ ሊሆን ይችላል። አንደኛው እና ዋናው የመነጨው ምንድን ነው ከፓርቲዎቹ አባላት እይታ ሊሆን ይችላል። ያው አንዱ ኢትዮጵያ ሊያስቀድም ይችላል፣ አንዱ አማራ ሊያስቀድም ይችላል። ግን ሁለቱንም መጣጥሎ ማየት ተገቢ ስላልሆነ የሁለቱንም ኢንተረስት በጋራ መውሰድ ያስፈልጋል። ሶ አላማቸው መሆን ያለበት የአማራውን ኢንተረስት ማስጠበቅ በትናት በኤክስፔንስ ኦፍ ሀገርስ ሌላውን ዋጋ በሚያ የሚያስከፍል ሌላውም በሚጎዳ መልኩ መሆን የለበትም። የኢትዮጵያንም የአማራውንም ኢንተረስት ባማከለ መልኩ በጋራ መስራት ይጠበቅባቸዋል። አላማቸው መሆን ያለበት ያ ነው። ምሁራኑ እንደሚሉት ለጋራ የህዝብ ተጠቃሚነት የጋራ ምልከታ የያዘ ፖለቲካዊ እንቅስቃሴ ባለመደረጉ ህዝቡን ዋጋ አስከፍሎታል፣ ክልሉንም ለአደጋ አጋልጧል። እስከ ዛሬ ከነበረው በዘለለ የአማራ ህዝብ ስሙ ሲጠለሽ ባለፉት አንድ አመታት አይተናል። ንብረቱ ሲቃጠል፣ ሲገደል፣ ሲሳደድ አይተናል። ይሄ ምን ያክል የተበታተነ ግንኙነትና ትግል ህዝብን ዋጋ እንደሚያስከፍልም አይተ ነው። አንደኛ ሁለተኛ፣ እርስ በርስ መገፋፋትም የአፍሪካ ፓርቲዎች ባህሪ ቢሆንም እንደ ህዝብ ግን የአማራን ህዝብ ዋጋ አስከፍሎታል። እንቁ የምንላቸውን ልሂቆቹን አሳጥቶታል። በጋራ መንቀሳቀስና በተናጠል መንቀሳቀስ ውጤቱ የተለያየ ነው። እንዲሁም የአማራን ህዝብ ዋጋ እንዲከፍል ካስደረጉት አንዱ ምክንያቱ የተለያየ እንቅስቃሴ ማድረጉ ነው። ኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች በጋራ ለመስራት መስማማታቸው ተከትሎ የተደረገ ተመሳሳይ ውሳኔ ነው ለሚሉ አስተያየት ሰጪዎችም ምላሽ አላቸው። ስርዓት የተጀመረው መስከረም መጀመሪያ ላይ የአማራ ምሁራን ጉባኤ ባደረገው ስብሰባ ፓርቲዎቹንም በጋራ የማሰባሰብ የማዋየት ስራ ነበረ። እነዚያን ሰዓት የተጀመረ እንቅስቃሴ ነው አሁን ፍሬ ያፈራው። የፖለቲካ ድርጅቶቹ በጋራ ለመስራት ሲስማሙ መጪውን የምርጫ ጊዜ ያማከለ አቅጣጫ ሊኖራቸው እንደሚገባም ተጠቁሟል። ፖለቲካ ፓርቲዎች ክልላቸውን፣ ህዝባቸውንና ሀገራቸውን አስበው በዛ መንገድ የምርጫ ሂደቱ ከተካሄደ ነው እስከዛሬ ከነበር የተሻለ አንድ ደረጃ ወደፊት የምርጫን ታሪክ አስመዝግበው ማለፍ የሚችሉበት እንደሚሆን ተስፋ አረጋለሁ። ለዛ ደግሞ መስራት ያለባቸው የመጀመሪያውና ዋነኛው ነገር የህዝብ ጥያቄ ሰላማዊ የትግል ስልቶችን የተከተለ እንዲሆን ማድረግ ዋናው ስራቸው መሆን እንዳለበት እገምታለሁ። ትብብር ያስፈልጋል፣ አሁን ፓርቲዎቹ እንዳረጉት። ግን ፉክክር ደግሞ መኖር አለበት። ካልሆነ እንደ አበያ በሬ ተኝቶ አንዱ ይቀራል። የተኛ ፓርቲ ህዝብ ሊመራ አይችልም። የፖለቲካ ፓርቲዎቹ በጋራ ለመስራት ስምምነት ላይ መድረስ ቸውን በቅርቡ ይፋ ቢያደርጉም የስምምነቶቹ ዝርዝር ግን አልተገለጸም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን አራጌን ለዘገባው። ተከታዩ ዘገባ ወደ አስመራ ይወስደናል። በአስመራ ላይ ወደ ሁለት ከ250 በላይ የምስራቅ አፍሪካ ሀገሮች የምጣኔ ሀብት ባለሙያዎችና የተለያዩ በምጣኔ ሀብት ጉዳዮች ላይ የተሰማሩ ድርጅቶች ተጠሪዎች እየተሳተፉ ናቸው። ይህ የአካባቢው ሀገሮች 23ተኛ የባለሙያዎቹ 23ተኛ መደበኛ ጉባኤ በቀጠናው አዲስ የምጣኔ ሀብት ውህደትና በትብብር ጉዳዮች ላይ የሚወያይ ነው ተብሏል። ዛሬ ተከፍቷል። አስመራ ላይ ብርሃነ በረኸ ዝርዝሩን ይዟል። በምስራቅ አፍሪካ አገራት በይነ መንግስታት ባለሙያዎች ሀያ ሶስተኛ ዓመታዊ ስብሰባ ዛሬ ጥዋት አስመራ ተከፈተ። በዚህ ለሶስት ቀናት በሚቀጥለው መደበኛ ስብሰባ ከአስራ አራት ሀገራት የተወከሉ ከ ሁለት መቶ ሀምሳ በላይ የኢኮኖሚ ማህበረሰቦች በምስራቅ አፍሪካ አዲስ ቀጠናዊ ውህደትን ለመፍጠር በሚያስችሉ ጉዳዮች ላይ ይወያያሉ። በውይይቱ መክፈቻ ላይ የኤርትራ የውጭ ጉዳይ ሚኒስትር አቶ ዑስማን ሳሌሕ ከሁለት አስርት ዓመታት በኋላ በአፍሪካ ቀን የተስፋ አየር በተንፈስ እንደተቻለና በጋራ ትብብር በመስራት ሰላምና እርጋታ እየተፈጠረ እንደሆነ ተናግረዋል። የአፍሪካ ሀገራት እርስ በርሳቸው ብዙ ንግዳዊ ግንኙነት በማድረግ ተመጣጣኝ ኢኮኖሚ በመፍጠር ወጣቶች የሚፈልጉትና የሚያልሟት የበለጸገች አፍሪካን የማየት ምኞት ለማሳካት እንደሚቻል የተናገሩት ደግሞ የአፍሪካ ኢኮኖሚ ኮሚሽን ጽሕፈት ቤት ፈጻሚ ጸሐፊ ሚስ ቬራ ሶንግዌ ናቸው። ሚስ ቬራ በመቀጠል በምስራቅ አፍሪካ ነፃ ንግድ ግንኙነት በመፍጠር አንድ ነጥብ ስምንት ቢሊዮን የአሜሪካን ዶላር ማግኘት እንደሚቻልና ለሁለት ሚሊዮን ሰዎች አዲስ የስራ እድል መፍጠር እንደሚቻል ተናግረዋል። ሚስ ቬራ አያይዘው የምስራቅ አፍሪካ ኢኮኖሚ እንደ ኤውሮጳውያን አቆጣጠር ከ2014 ጀምሮ 6 ነጥብ ስድስት ከመቶ እድገት ቢያሳይም ገና መዋቅራዊ ፈተናዎች እንዳሉትና ከነሱም መካከል የአየር ንብረት ለውጥና የስደተኞች አስከፊ የጤና ችግር ለብዙ የቀጠናው አገራት ችግር እንደሆነ ተናግረዋል። የምስራቅ አፍሪቃን የማክሮ ኢኮኖሚ ሁኔታ አስመልክተው የተናገሩት የአፍሪቃ ኢኮኖሚ ኮሚሽን ጽሕፈት ቤት ገቢራዊ ስራዎች ዳይሬክተር ሚስ አንድሪው ሞልድ በበኩላቸው ቀጠናዊ ትብብር ዘለቄታ ያለውና የተዋሃደ እድገትን እንደሚፈጥር በመግለጽ አገራቱ በትብብር እንዲሰሩ አስገንዝበዋል። በዛሬው ስብሰባ በምስራቅ አፍሪቃ አገራት መካከል የቱሪዝም ንግድን ለማሳደግና ነፃ ንግድን ለማጠናከርና ተግባራዊ ለማድረግ መሰራት ስላለባቸው ስራዎች ውይይት ተካሂደዋል። የምስራቅ አፍሪካ ሀገራት በይነ መንግስታት ከፍተኛ ባለሙያዎች ስብሰባ ሀሙስ ጥቅምት 27 2012 ይጠናቀቃል። በዚህ ለሶስት ቀናት በሚቆየው ስብሰባ የቀጠናው ውህደትና ትብብርን ለማጠናከር መሰራት ስላለባቸው ስራዎች፣ ቀጠናዊ ንግድና የስራ ፈጠራ ላይ ውይይት ይደረጋል። ከዚህም በተጨማሪ ቀጠናዊ ኢኮኖሚን ተግባራዊ ለማድረግ ባለሙያዎች በኢኮኖሚ፣ በኤነርጂ፣ ቱሪዝምና ከባሕር ጋር በተያያዘ ሰማያዊ ኢኮኖሚ ዘርፍን በተመለከተ ቀጠናዊ ኢኮኖሚን ገቢራዊ ለማድረግ ተጨማሪ ውይይቶች እንደሚያደርጉ ታውቋል። በዚህ የምስራቅ አፍሪቃ ሀገራት በይነ መንግስታት ከፍተኛ ባለሙያዎች ሀያ ሶስተኛ ስብሰባ ኤርትራ፣ ኢትዮጵያ፣ ኬንያ፣ ሶማሌ፣ ደቡብ ሱዳን፣ ኡጋንዳ፣ ታንዛኒያ፣ ሩዋንዳ፣ ሲሸልስ ኮሞሮስ፣ ብሩንዲ፣ ጅቡቲ፣ ኮንጎ ዲሞክራቲክ ሪፐብሊክ እና ማዳጋስካር እየተሳተፉ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አመሰግናለሁ። ብርሃን፣ ለዘገባው ተከታዩ ቅንብር ንግድና ምጣኔ ሀብት ነው። የመላውን ዓለም ግብይት ሂደት ከቀየሩ ግኝቶች አንዱ የበይነ መረብ ወይም ኢንተርኔት ላይ ግብይት ነው ይለናል ለዛሬው ያው የንግድና ምጣኔ ሀብት አዘጋጁ ሀብታሙ ስዩም። አማዞንና አሊባባን የመሳሰሉ ግዙፍ ተቋማት በየዓመቱ በሚሊዮኖች የሚቆጠሩ ገበያተኞችን ያገለግላሉ። ግብይታቸውም በይነ መረብ ላይ ያለቀ ሸቀጦችን ደንበኞች ደጅ ድረስ ያደርሳሉ። ባህላዊው የእጅበእጅ ግብይት በዋናነት በሰፈነባት ኢትዮጵያ ውስጥ ታዲያ የበየነ መረብ ላይ ንግድን ለማስፋፋት አዲስ መርካቶ የተሰኘ አውታር ስራውን ከጀመረ ሰነባብተዋል ይላል ሀብታሙ ስዩም። ከአዲስ መርካቶ ዋና ኃላፊ አብይ ስላሴ ጋር ስለ አውታሩ የእስካሁን እንቅስቃሴና የበየነ መረብ ላይ ንግድንም አስመልክቶ በተለያዩ ጉዳዮች ላይ ተወያይቷል። እነሆ። መርካቶ የአፍሪካ ትልቁ አውላላ ገበያ ብዙ ሺዎች በየዕለቱ በእጅ በእጅ ግብይት የሚሳተፉበት የሞቅ አድባር ነው። የዚህን ስፍራ ስም የተዋሰው ሌላ ገበያ ግን በበይነ መረብ ላይ የሚገኝ ነው። የዚህ ግብይት አውታር መሥራች የሆኑት አቶ አብይ ስላሴ እንደሚናገሩት አውታሩን መጀመሪያ ያስፈልገው በባህላዊው ግብይት ውስጥ ያሉት አውረዶችን ለማስቀረት ነው። ኢትዮጵያ ውስጥ ብዙ አይነት ምርቶችን የሚያቀርቡ ንግድ ላይ የተሰማሩ ሰዎች አሉ። ለእነሱ እንዴት ነው ንግድን ፕሮዳክታቸውን ለዓለም ወይም ደግሞ ለተለያዩ ከተማ ውስጥ ላሉ ኢትዮጵያውያን ሀገር ውስጥ ላሉ ኢትዮጵያውያን ማቅረብ የሚችሉት እሱን እንዴት እናቃልላለን? ሁለተኛ ነገር በርከት ያሉ አቅራቢዎች ምርቶቻቸውን ኦንላይን በሚያደርጉበት ጊዜ ገበያተኛው ማለት የሚፈልገውን ተመልክቶ አነጻጽሮ ጥሩ ዋጋ የሚያገኝበትን ቶሎ አቅርቦት የሚመጣለትን መርጦ ለመግዛት ይችላል ማለት ነው። በዛ ሰዓት ደግሞ የሎጂስቲክ ሲስተምም ስላለን ማለት ምርቱ እንደተገዛ ቴክ አድርገን ካለበት ቦታ ገበያተኛው ቤት ድረስ የመውሰድ የሎጂስቲክ ደሊቨሪ ሲስተምም አለን። የአዲስ መርካቶ ድረ ገጽን እያሰስኩ ነው። የዕለት ተዕለት መጠቀሚያ ሸቀጦች፣ አልባሶች ኤሌክትሮኒክሶች ለሽያጭ መቅረባቸውን እያየሁ ነው። ሙሉ በግ ሳይቀር እንደሚሸጥ ይታየኛል። ከዋና ሥራ አስኪያጁ እንደተረዳሁት ደንበኞች የፈለጉትን ሸቀጥ ካዘዙ በኋላ በዕለቱ ወይንም እስከ አምስት ቀን ድረስ ቤታቸው ድረስ ሸቀጡ እንዲደርሳቸው ይደረጋል። ኢትዮጵያ ውስጥ ይሄ ቴክኖሎጂ መቼ መጥቶ እንገባይበታለን ብለው በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በተለይ ደግሞ ኢትዮጵያውያን ስለሆንን የሌላ ትላልቅ እንደ አሊባባ ወይ ምንድነ አማዞን መጥቶ ሳይሆን በኢትዮጵያውያን የተሰራ ኢትዮጵያውያን የሚያቀርቡት ድርጅት ስለሆነ በሱ በጣም ደስ ደስ ብለዋቸዋል። አቶ አብይ ስላሴ በስካሁኑ የስራ ዘመናቸው በተለይ አዳዲስ የስራ እድል መፍጠራቸው እንደሚያስደስታቸው ይናገራሉ። ሌላው ደስ የሚለን ነገር ደግሞ ከሰዎች የምንሰማው የስራ ፈጠራ በሀገሪቷ ውስጥ የስራ ፈጠራን ይዘን እየመጣን ስለሆነ መንገድ ላይ ለምሳሌ የሚነዱት ድራይቨሮቻችን የገቢያቸው ሰፋ እያለ ስለመጣ እንዲሁም ደግሞ አንትርፕረኖሪያል እንዲሆኑ የራሳቸው ድርጅት እንዲመሰርቱ አንዳንድ አሁን በአሁኑ ለምሳሌ ብናየው ለእኛ ድራይቭ ማድረግ የጀመረ አንድ ወጣት የራሴን መስሪያ ቤት ከፍቼ ድራይቨሮች የራሴን መኪና ገዝቼ ለእናንተ አብሬ ልስራ ብሎ አንትርፕረኖሪያል እንዲሆን ስለረዳ ነው። እንደሱ አይነት ነገሮች ማየት እንወዳለን። ከእኛ መቅጠር ብቻ ሳይሆን ራሳቸው ደግሞ ሰው ቀጥረው ማሰራት እንደሚችሉ ሲረዱት እሱ እሱ በጣም እኛ የሚያረካ ነ ዋና ኢትዮጵያም የመጣንበት ዋነኛ ምክንያት በቅርቡ አዲስ አበባ ላይ እንዲከናወን ቀን በተቆረጠለት የአፍሪካ የፋይናንስ ቴክኖሎጂ ጉባኤ ላይ ሀሳባቸውን እንዲያቀርቡ ከተመረጡት መካከል አንዱ ናቸው። ይህንን እድል በመጠቀም የኤሌክትሮኒክስ ክፍያ የበይነ መረብ ላይ ንግድን ለማቀላጠፍ ስላለው እርባና ለማስረዳት እንደተዘጋጁ አጋርተውኛል። በአሁኑ ሰዓት ትንሽ ኢትዮጵያ ውስጥ መታገዝ ያለበት ሴክተር ኢፔይመንት ሲስተም ነው። እሱ ላይ ተሳትፈን አዲስ መርካቶ የፊንቴክን ቴክኖሎጂ ከህዝብ ጋር ማገናኘት የሚችል መገልገያ መሳሪያ ነው ብለን የምናስበው በኢንተርኔት መከፈል የሚችለው እንደ አዲስ መርካቶ ያሉ ድርጅቶች፣ እኛ መሀል ላይ ያለን ተቋም ስለሆንን በተገልጋዩ እና በቴክኖሎጂ መካከል ያለን ድርጅት ስለሆንን ያንን እንዴት አድርገን ማሳተፍ እንችላለን። በአሁኑ ወቅት የኔፔይ የሚባል የፋይናንሻል ቴክኖሎጂ ድርጅት አለ ኢትዮጵያ ውስጥ። የእነሱን ያከፋፈል ስልት ይዘን እኛ ቀርበናል። እዛ ላይ ነው ዋናው ሀሳብ ይዘን ለመቅረብ ያሰብ ነው። ከጎረቤት ሀገራት ጋር ሲነጻጸር የበይነ መረብ ላይ የንግድ ዘርፍ ኢትዮጵያ ውስጥ ገና በጅምር ላይ እንደሚገኝ የሚያነሱት አቶ አበይ ስላሴ የአዲስ መርካቶ ህልም በመላው ዓለም ላይ ገናና የሆኑትን አውታሮች ፈለግ በመከተል የዓለም አቀፍ የዲፕሎማሲ መናገሻ ከሆኑት ሀገራት መካከል አንዱ የሆነችው ኢትዮጵያን ከዘመኑ የግብይት መንፈስ ጋር ማቀራረብ እንደሆነ ነግረውኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አመሰግናለሁ ሀብታሙ ለዘገባው። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል ምዕራብ ሐረርጌ ዞን በአራት ወረዳዎች ላይ የአንበጣ ወረርሽኝ መከሰቱንና ዞኑም ወረርሽኙን ለመቆጣጠር ጥረት እያደረገ መሆኑን አስታውቀዋል። ወረርሽኙ እስከ ዛሬ በ1175 ሄክታር ላይ የወጣ ሰብል ሙሉ በሙሉ ማውደሙን የዞኑ የተፈጥሮ ሀብት መምሪያ ኃላፊ ለቪኦኤ ገልጸዋል። አንበጣው በ17500 ሄክታር ላይ እንደሚገኝና አሁንም እንደወረረ መሆኑን አስታውቀዋል። ኃላፊው አዲስ ቸኮል ተጨማሪ አለው። በምዕራብ ሐረርጌ ዞን በሚገኙ አራት ወረዳዎች የተከሰተውን የአንበጣ ወረርሽኝ ለመቆጣጠር ጥረት እያደረገ መሆኑንና የኦሮሚያ ክልል መንግስትም አስፈላጊውን ድጋፍ እያደረገላቸው መሆኑን የዞኑ የግብርናና ተፈጥሮ ሀብት መምሪያ ኃላፊ የሆኑት አቶ አነሳ ልዬ ለአሜሪካ ድምጽ ሬዲዮ አስታውቀዋል። አራቱ ወረዳ ዶባ፣ ፂሮ፣ ሚኤሶና ጦሎ ነው። ያው የተከሰተው ግን ሚኤሶ ላይ ተቆጣጥረናል፣ ፂሮ ላይ ተቆጣጥረናል። አሁን ዶባ ደግሞ በከፊሉ ነው ያለው። እንደገና ጦሎ ላይ በከፊል የተወሰነ ቦታ ነው ያለው። እሱንም ለመቆጣጠር ዝግቶች የሚያጠናቀን ያው እዛ እያጓዝን ነው። ባለሙያም ተሰማርቷል። የሚፈለገው ኬሚካል ምዛት ቀርቧል። ይሄኛው እየተቆራረጠ ነው የሚመጣው። ልክ እኛ ይህንን ስንቆጣጠር በአዲስ ሳይ ነው የሚገባው። በጣም አስቸጋሪ ሆነ። አሁንም ስጋታችን ያለው ይሄንን ብንቆጣጠር እንኳን ከኋላ የሚመጣውን ከኋላ ካልተቆጣጠረ መምጣቱ አይቀርም። ያ ነው ስጋታችን እንጂ እዚህ የገባውን ተነስቶ ወደ ምስራቅም ጋር አብረን እየሰራን ስለሆነ ባለሙያዎችም ከክልልም ከኦሮሚያም ተመድበው እዚህ ነው ያሉት። እንደገና ደግሞ በምስራቅ ርግን የሚመሩ ሰዎች እኛ ጋ ነው ያሉት። ከነሱ ጋ ነው እየሰራ ነው ያለው ተቀናጅተን ማለት ነው። የአንበጣ ወረርሽኙ ሰፊ ቦታዎችን ያካለለ ቢሆንም እስካሁን ያደረሰው ጉዳት ግን በወረርሽኙ ልክ አይደለም ብለዋል አቶ አንስ። ሰው ላይ ጉዳቱ ሳይደርስ ነው ህብረተሰቡ፣ አዌርነሱ በጣም ትን ስለሆነ አወጡት በኬሚካል የሚተወሰለንትን ብሏል። ጭሮ ላይም እንደዛው ነው አሁን ጥሎን ናዶትለኝ ያለው ዛሬ ራሱ ማለት ነው። ለማንሳት ቅብር እያደረግን ያለ ነው። ዶባ ላይ ግን በከፊሉ ጉዳት አጥጥፏል። ዳሜጅ ያደረገው አንድ ሺ አንድ መቶ ሰባ አምስት ነው ሄክታር ነው በአጠቃላይ እስከ አሁን ድረስ ሌላው ላይ ቁጥ ብሎ ያረፈበት አስራ ሰባት ሺ አምስት መቶ ሄክታር ነው ያረፈበት ሙሉ በሙሉ ያወደመው ግን አንድ ሺ አንድ መቶ ያወደመው አንድ ሺ አንድ መቶ ሰባ አምስት ወረርሽኙን ለመከላከል በመንግስት ከሚካሄደው ኬሚካል ርጭት ይልቅ የህብረተሰቡ ግንዛቤ ና ተሳትፎ ወሳኝነት አለው ያሉት አቶ አነስ ህብረተሰቡም ይህንን የማይተካ ሚናውን እንዲያበረክት ጥሪ አቅርበዋል ያንበጣ ወረርሽኝ ሺ በምስራቅ የኢትዮጵያ ክፍሎች ማለትም በትግራይ ምስራቅ፣ አማራ ምስራቅ፣ ኦሮሚያ አፋርና ሶማሌ ክልሎች ከፍተኛ ውድመት እያስከተለ ሲሆን በድሬዳዋም ለአጭር ጊዜ ታይቶ ነበር። ወረርሽኙን በመከላከል ረገድም ክልሎች በተለያየ ደረጃ ጥረት እያደረጉ ሲሆን ከፌዴራል መንግስት ግን እስካሁን ክልሎችን ከመደገፍ ባለፈ የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ አዲስ። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አሉላ ከበደና እኔም ሶሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም በደና どこにいるんだろう